ለከናፈሪከ መሃዛተከርቤ ሃዋዝ እምጽየገዳማት ክሎን ዘጼናሆን ምኡዝ ኢየሱስ ክርስቶስ በጋ ኢሳክ እሁዝ ይትከ ውስተ አፎየ ከማ ዝባዊ ሁዝ ከመ አዝባዊ